ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል አሁንም ድረስ ያ ጉዳት እንደቀጠለ ነው ያለ የዛን ጊዜ የተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ ዋንሌስ ማውስት ፊድ ይባላል ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ ኢትዮጵያ ውስጥ ጦርነት የፈጠረውን ማህበራዊ ቀውስ ተከትለው በአፋር ክልል ያለ እድሜ ጋብቻ መጨመሩን አንድ ጥናት ይፋ አድርጓል። ከጥናት አድራጊዋ ክልሱማ ኑር ጋር በምሽቱ እንወያያለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ፣ ብርሃኔሉ ደግሞ የምስልና ድምፅ ቅንብሩን ትከውንናለች። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚ መሰናዶ እንሻገር። ግን ከሰሞኑ ወደ ተደረገ አንድ የጥበብ ምሽት እንወስዳቸዋለን። በኢትዮጵያ የረቂቅ ሙዚቃ ዘርፍ ትልቅ ስም የሚሰጣቸው ማሆይ ጽጌ ማርያም ገብሩን የሚዘክር የረቂቅ ሙዚቃ ትርኢት ከሰሞኑ ተከናውኗል። በመቶዎች የሚቆጠሩ ያለቁና ያላለቁ ስራዎችን ለአድማጭ ያቀረቡት የፒያኖ አመበይት ስራዎች ቅጂ ትልቅ ስም ባላቸው ወመዘክሮችና ተቋማት ይቀመጥ ዘንድ ጥረት መጀመሩን በዚሁ ቀን ፋውንዴሽናቸው ተነግረዋል። ቀጣዩ ዘገባ አሰናድተናል የፒያኖ እመቤት እማሆይ ፀጌ ማርያም ገብሩ ከዓለም በሞት ከተለዩ ወራት ቢያልፉም የጥልቅ ተመሰጠው ምንጭ የሆኑ የፒያኖ ድርድሮቻቸው መደመጣቸውን ዘመን ተሻጋሪ ስራዎቻቸውን የሚዘክሩ መድረኮች መሰናዳታቸውን ዛሬም ቀጥለዋል። ከሰሞኑ በዋሽንግተን ዲሲ በሚገኘው የኬኔዲ የኪነ ጥበባት ማዕከል የተሰናዳው ልዩ ዝግጅት ለዚህ ማሳያ የሚሆን ነው። የዝግጅቱ አስተባባሪ ስራዎቻቸውን ለተተኪው ትውልድ ለማቆየት ከዓመታት በፊት የተቋቋመው የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ነው። የፋውንዴሽኑ ዋና ኃላፊ ወይዘሮ ውሃና ከበደ የሰሞንኛውን መድረክ ዓላማ ያስረዳሉ። የዛሬው መድረክ እንግዲህ ምኞታችንና ህልማችን የነበረው ሞሀይ በህይወት ሆነው የመቶ ዓመታቸውን እናከብራለን በሚል ነበር። የእግዚአብሔር ፈቃድ በሆነው መሰረት ጥቂት ወራት በፊት አረፉ። እሳቸው ያው በማርች ነው ያረፉት። ሶ የዛሬው በዓል በእውነቱ ለመናገር የእሳቸውን ህይወት ለመዘከር ማለት በጥሩ በሐዘን ሳይሆን፣ እርግጥ ያው መቸስ ፈረንጆች ቢተር ስዊት እንደሚሉት በአንዱ አኳያ በጣም ጣፋጭ ነው። ደስ ይላል። የምናከብረው ሙዚቃቸውን እንሰማለን። ብዙ የሚደነቅ ነገር የሰሩ ሰው ናቸው። ግን በሌላ በኩል ደግሞ ኦፍኮርስ ስለተለዩን እናዝናለን። ሁለቱንም የያዘ ነው የሚሆነው። የማሆይን መቶኛ ዓመት ለመዘከር ያለመው መድረክ ትውልደ ኢትዮጵያውያንና ሌሎች ዓለም አቀፍ የሙዚቃ ባለሙያዎች ተሳትፎበታል። ለየት ባለ ሁኔታ የማሆይ ጽጌ ማርያም ቀደምት ስራዎች ከተለያዩ የሙዚቃ ዘርፎች አንጻር ለታዳሚዎች እንደቀረቡ ወይዘሮ ሀና ይናገራሉ። አንዱ ትልቁ ነገር የዛሬው በዓል ለመጀመሪያ ጊዜ በተለይ በአሜሪካን ሀገር፣ እስራኤል እንኳን ተደርጓል፣ ግን አሜሪካን ሀገር ለመጀመሪያ ጊዜ ሙዚቃቸው በጃዝ በቮካል እና በክላሲካል ፒያኖ በሦስቱም ረድፍ ምክንያቱም ሞሀይ በብዙ ረድፍ ነበረ ሙዚቃ የሚጽፉት ለኦፔራ ሁሉ ጽፈዋል፣ ለቲያትር ጽፈዋል። ሶ ያንን የሚያቀርብ ይሆናል ሶስት የተለያዩ ሙዚቀኞች ያንን ያቀርባሉ እና ከዛ በተረፈ የእሳቸውን ህይወትና የእሳቸውን ስራ ከማሞገስ እና ከፍ ከማድረግ በላይ ደግሞ ድርጅቱን ለማስተዋወቅና ጥሩ ስራ፣ በጎ ስራ የሚሰራ ድርጅት መሆኑን መሆኑንና ሊደገፍ የሚገባው ድርጅት መሆኑን ለህዝብ ለማሳወቅም እንፈልጋለን። በዚህ ዝግጅት ላይ የማሆይን የሙዚቃ አሻራ ለመዘከር ከተገኙት የሙዚቃ ባለሙያዎች አንዱ የኮርኔል ዩኒቨርሲቲ የዶክትሬት ዲግሪ ተማሪ በማሆይ ጽጌ ማርያም ስራዎች ላይ ሰፊ ምርምር ሲያደርግ የሰነበተው የሙዚቃ ተጫዋቹና መምሩ ቶማስ ፊንግ ነው። ወደ ኢየሩሳሌም በማቅናት በማሆይ የቀብር ስነ ስርዓት ላይ ሳይቀር የሙዚቃ ቅማሪያቸውን መጫወት ለቻለው ቶማስ የማሆይ ጽጌ ማርያም ገብሩ ስራዎች ልዩ ቀለምና ልዩ ኃይል ያላቸው የሙዚቃው ዓለም ስጥቶች ናቸው። በዓለም ውስጥ የእሳቸው ሙዚቃ የራሱ ስፍራ ያገኘበት መንገድ እኔም በእጅጉ ይስበኛል። ሙዚቃቸው በእጅጉ ኃያልና ልዩ እንደሆነ አስባለሁ። ስለ እሳቸው የተጻፉ ዘገባዎችና ሂሶችን ሳነብ ስራዎቻቸውን በአንድ ዘርፍ ውስጥ ለመመደብ ሲቸገሯ ያለው የእሳቸው ስራዎች ወደ አንድ ዘርፍ የተጠጉ ናቸው ብንልም በአንድ ዘርፍ ውስጥ ሙሉ በሙሉ የሚበየኑ ግን አይደሉም። የማሆን ሙዚቃ ልዩ የሆነበትን ምክንያት ለማወቅ ሕይወታቸውን ለመረዳት መዛግብቶቻቸውን፣ የሀሳብ ሂደቶቻቸውን፣ ለዓለም ያላቸውን ምልከታ የማይቻል ቢሆንም የቻልኩትን ያህል በጫማቸው ውስጥ ገብቼ የሙዚቃቸውን ምንጭ ለመረዳት ጥሬ ያለው በሳቸው ሙዚቃዎች በመነሳሳት ስለ ኢትዮጵያ ታሪክ፣ ባህልና ቋንቋ ለማወቅ ያለው ፍላጎት መጨመሩንና ተያያዥ ተግባራትን መጀመሩን የሚናገረው ቶማስ የማሆይ ጽጌ ማርያም ሥራዎችና የሙዚቃ ሂደታቸው ለዘመንኛው የረቂቅ ሙዚቃ ዓለም ያላቸው ፋይዳ ከፍተኛ መሆኑንም ያስረዳል። እማሆይ ገደቦችን ተገዳድረዋል። ክላሲካል ሙዚቃ የሚባለው የምዕራባውያኑ የሙዚቃ ቅማሬ ምንነት ላይ እንድናስብ ሞግተውናል። የሆኑ ሰዎች ስራዎች በዘርፍ ውስጥ በዋናነት ተጠርቶ፣ ሌሎች ግን በሥልጠና ተቋማት ውስጥ አልፈው ወጣ ባለ ሁኔታ ስራቸውን አዳርሰው እያለ በሥራቸው ያለመጠቀሳቸው ሁኔታ የዘርፉን ምንነት በመረዳት ረገድ ስለሚኖረው ተጽዕኖም ማሳያ ናቸው። ባለንበት ዘመን ረቂቅ ሙዚቃ ይበልጡኑ አካታች እንዲሆን እንቅስቃሴዎች እየተደረጉ ነው። ተጨማሪ ጥቁሮችና ሴት የሙዚቃ ቀማሪያን በዘርፍ ውስጥ እንዲወከሉ ግፊት እየተደረገ ነው። ጥቁር አሜሪካውያን ብቻ ሳይሆን አፍሪካውያን፣ እስያና ላቲን አሜሪካውያን የመሰሉ ከምዕራባውያን ውጭ ያሉ ባለሙያዎች እንዲወከሉ ጥያቄ አለ። እማ ሆይ በክላሲካል ሙዚቃ ዘርፍ ውስጥ በተናጥል በስፋት ያልተወከሉ ልዩ ባለሙያ ናቸው። ለእኔ በእጅጉ የሳብን ጉዳይ የረቂቅ ሙዚቃ ውስን መሆኑና የአውስንነት እንዴት እንደተፈጠረ እንድናስብ ያደረጉን ባለሙያ መሆናቸው ነው። የዚህ ዝግጅት አሰናጅ የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ከአስራ ስድስት ዓመታት በፊት የተቋቋመ ተቋም ነው። በኢትዮጵያ ረቂቅ ሙዚቃ ታሪክ ውስጥ ልዩ ስፍራ ያላቸውን ባለሙያ ከሚዘክሩ መድረኮች ተሻግረው በዘርፉ ተተኪዎች ይፈልቁ ዘንድ የተለያዩ እንቅስቃሴዎችን ሲያደርግ እንደሰነበተ የማሆይ የእህት ልጅ የሆኑት የፋውንዴሽኑ ዋና ኃላፊ ወይዘሮ ሀና ከበሬ ይናገራሉ። ካደረጋቸው ነገሮች የተፈሪ መኮንን ትምህርት ቤት አዲስ አበባ ያለው የሙዚቃ ዲፓርትመንቱ ሙዚቃ ኢንስትሩመንቶቹ ሁሉም ብዙ ነገር ያስፈልገው ነበር። በዛ አማካኝነት የተፈሪ መኮንን ተማሪዎች የቀድሞ ተማሪዎች ድርጅት እዚህ በአሜሪካን ሀገር ስላለ ከነሱ ጋራ በመተባበር ድርጅቱ ያው ገንዘብ አስተዋጽኦ አድርጎ ሙዚቃ ኢንስትሩመንቱ በሙሉ ተገዝቶ ዲፓርትመንቱ እንደገና እንዲቆም አድርጓል። ከዛም በተረፈ በሁለተኛው ዓመት ደግሞ ተጨማሪ ኢንስትሩመንትም ገዝቶ ለተማሪዎች ደግሞ የዓመት ስኮላርሽፕ ሰጥቷል። እዚህ አሜሪካን ሀገር ሀያ ስምንት ተማሪዎች በዚህ በ ሀያ ሶስት ሀያ ስምንት ተማሪዎች ሳምንታዊ የፒያኖ ሌሰን ከአንድ አስተማሪ ጋር ዋንን ዋን ይማራሉ ይሄም ድርጅቱ ቤስ ሚዚክ አካደሚ ከሚባል ድርጅት ጋራ በመተባበር ነው። ይሄን ስኮላርሽፕ አቬለብል ያደረገው የሰጠው ወይዘሮ ሀና በውጭና በሀገር ውስጥ የሚኖሩ የማሆይ ስራ አድናቂዎች ለመሰል ተግባራት መጠናከር የበኩላቸው እንዲያደርጉ በተናገሩበት ሀፍታ በተለይ ኢትዮጵያ ውስጥ ለሚገኙ ወዳጆቻቸው ቀጣዩን መልእክት አስተላልፈዋል። እንግዲህ አንዱ በሙዚቃ ትምህርት ቤት አካባቢ ለምሳሌ እንደ ያሬድ ሙዚቃ አይነት እንዲሁም ተፈሪ መኮንንም ሆነ ሌሎች የሙዚቃ ትምህርት ቤቶች የእሳቸውን ሙዚቃ ለተማሪዎች ቢያስተምሩ እና ያ ቢቀጥል፣ አሁን ለምሳሌ በብዛት የውጭ አገር ሰዎች ናቸው የእሳቸውን ሙዚቃ እየተጫወቱ ያሉት። የአገራቸው ልጆች ቢጫወቱት ደስ ይላል። ይሄ አንዱ ነው። ሌላው ሙዚቃቸውን በማክበር በኩል ደግሞ ብዙ የኢትዮጵያ ውስጥ ያሉ ሰዎች በእውነት ብዙ ሊረዱ የሚችሉት በዛ ነው። ምን ማለቴ ነው ይሄንን ስል፣ ድርጅት አለ። ያ ድርጅት እሳቸው ያላቸውን ንብረት በሙሉ የሰጡት ድርጅት ነው በአደራ መልክ። ያ ድርጅት ሳይፈቅድ ዝም ብሎ ሙዚቃቸውን መጠቀም እሳቸውንም አለማክበር ነው፣ ስራቸውንም አለማክበር ነው። ይሄ ብዙ የሚገጥመን ችግር ከኢትዮጵያ የሚመነጭ ነው። ከውጭ እንደዛ አይነት ችግር አይገጥመንም። በ99 ዓመታቸው ከዚህ ዓለም በሞት የተለዩት ማህዊ ጽጌ ማርያም ገብሩ በመቶዎች የሚቆጠሩ ያለቁና ያላለቁ የሙዚቃ ድርሰቶችን እንዳበረከቱ ከፋውንዴሽናቸው ሰምተናል። ስራዎቻቸው በዓለም የሙዚቃ መስክ ውስጥ ዘላቂ ስፍራ ይይዙ ዘንድ የሙዚቃ ስራዎቻቸው ቅጂ ድርድርና አሻራዎቻቸው በሾምበርግ የጥቁሮች ባህል የምርምር ማዕከል እንዲሁም በኒውዮርክ የሕዝብ ቤተ መጽሐፍት ውስጥ እንዲቀመጡ ስራዎች መጀመራቸውንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። ኢትዮጵያ ውስጥ ጦርነት የፈጠረውን ማህበራዊ ቀውስ ተከትሎ በአፋር ክልል ያለ ዕድሜ ጋብቻ መጨመሩን አንድ ጥናት ይፋ አድርገዋል። ከጥናት አድራጊዋ ኩልሱማ ኑር ጋር እንዲሁም ከሚመለከታቸው ወገኖች ጋር የተነጋገረችው ኤደን ገረመው ቀጣዩን ዘገባ አሰናድታለች። ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለውን ምላሽ በአፋር ክልል ከሁለት አመቱ ጦርነት በኋላ እየጨመረ የመጣውን የህጻናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልስማ ኑር ካገኘቻቸው ምላሾች መካከል ዋነኛው ነበር። በግጭቱ ሳቢያ ቤት ንብረታቸውን ያጡ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድን ነው? እንደዚህ አይነት ልክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድነው የተፈጠረው? የምግብ ወይም ፉድ ኢንሴኪሪቲ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው የዛን ጊዜ የተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ ዋን ስ ማውስት ፊድ ይባላል ወይም አንድ የሚያበሉት እጅ እንደ መቀነስ ማለት ነው ከገበታው ላይ ስለዚህ ያን እንዴት ነው የሚያደርጉት እነሱ በሚረዱበት መሰረት ለሷ የተሻለ ህይወት የተሻለ ቦታ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን አስራ ስምንት ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው በመብቶችና ዴሞክራሲ የእድገት ማዕከል የውርድወት ፌሎሺፕ አማካኝነት በአፋር ክልል የህጻናት ጋብቻ ሁኔታን ያጠናችው ወጣት ኩልስማ ለህጻናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጧቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች። ስብሰባው ላይ ከተሳተፉልን ህጻናቶች፣ እናቶች፣ አባቶች ያገኘ ነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። ሶስት መቶ የነበርነው አሁን ዘጠና ነን። ብዙ የነበርነው ወንድሞቻችንን ጓደኞቻችንን አተንበታል። ስለዚህ እነዚህን ቶሎ ብለን መተካት አለብን የሚል እሳቢ ያለ እና ለእነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱን ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል፣ ማባዛት ይቻላል ማለት ነው። ሌላው ደግሞ ምንድን ነው? አሁንም የጦርነቱ ሁኔታ እንዴት ነበረ? ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበረ። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበረ። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል እሳቤ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ወደ ጦር ሜዳ ይልካሉ ማለት ነው። የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰአዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህጻናት ጋብቻ ቁጥር ከፍ እንደሚል ቢሮቸው መገንዘቡን ለአሜሪካ ድምጽ ገልጸዋል። ቢሮችን የተሻለውን ያክል እየሰራ ነው ያው የለውም አሳየ ማለት ነው

And then we have አንዲት ሴት የአባቶቿን ወግና ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው ባህላዊ አስተሳሰብ ስር የሰደደ መሆኑ በጥናቷ ማረጋገጧንም ገልጻለች። አንዲት ሴት እድሜዋ ከሀያ በላይ ሲሆን የማትፈለግ ተደርጋ እንደምትወሰድ በመግለጽ ፈገግ ያሰኛትንና የጉዳዩን ስር መስደድ የጠቆማትን ሁኔታ አጋርታኛለች እና ደግሞ ያው የተቀበሉት ነገር ነው። ባህላችን ነው እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ? አሁን አግቢ ስትባይ እምቢ ብትይስ? እምቢ የሚለውን ነገር እንትን አይሉትም፣ አይመጣላቸውም። እምቢ እንዴ ረግሙን አለ። እሺ ቢረግሟችሁስ ምን ታደርጋላችሁ? እንዴ ወረገቡ ማለት እኮ በቃ እንቅፋት ይበዛብናል ህይወታችን ላይ ማለት ነው ይላሉ ነበረና፣ እንዴ እኔ እኮ ሃያ አምስት ዓመቴ ነው ግን አላገባሁኝም ታዲያ ለምንድን ነው ምናምን ስላቸው፣ እነዚህ ህፃናቶች ሴቶች ናቸው እና አይ እንግዲህ ቆንጆ ባቶኝ ነው ያ እስካሁን ያለገባሽው ግን ዱአ እናደርግልሽ አለን ምናምን ያሉ ጊዜ ነበር። እና ሰው የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች፣ ሁልጊዜም አሁንም አስባታለሁኝ። ከቃለመጠይቆቹ ውስጥ አንዱ ጥያቄ ምንድን ነው አሁን እናንተ ማግባት ነው የምትፈልጉት፣ ወይስ ትምህርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት ስል እሷ አይኔ እንዳንቺ ትምህርት እንጨርሽኝ ነው ከዛ በኋላ ነው የማገባው የሚል መልሰጠሽ እና በጣም ነበረ ሾክ ያደረገች በዛውም ልክ ደግሞ ለእኔ ምንም ሌላ ነገር ባላደርግ መሀላቸው ተቀምጬ እኔን ማየታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው ብዬ አስባለሁ። ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድህነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የሕፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትንና እንዲሁም ችግሩ ስር የሰደደበትን ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች። ይሄ ሪሰርች ከሪሰርች ፕሮዳክት በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥሬያለሁ ብዬ አስቤያለሁኝ፣ እና እሱ ለእኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብዬ አስባለሁ። ሩት ኮዝስ ወይም ስር እየሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች ሴቶችና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶችና ህፃናትን ህፃናት ጋብቻ ሴት ህፃናትን ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር በሴት ህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበረታት አለብን ማለት ነው፣ እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድን ነው የህጻናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው ትምህርት ቤቶች ይመለከታቸዋል፣ የጤና ሴክተሩ ይመለከተዋል፣ የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖች ይመለከታቸዋል እና እነዚህ ሁሉ ተባብረው ነው አንድ ላይ ነው መስራት ያለባቸው። ኢትዮጵያ በጉርጉሩ ሳኑ 2018 ዓ ም በተባበሩት መንግስታት ድርጅት የህጻናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህጻናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከእነዚህ ውስጥ 6 ሚሊዮኑ እድሜያቸው 15 ዓመት ከመሙላቱ በፊት የተዳሩ ነበሩ። በተለይም ደግሞ በአሁኑ ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህጻናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ። ኤደን እናመሰግናለሁ። ወደ አማራ ክልል እንሻገር። በአማራ ክልል ልዩ ልዩ አካባቢዎች ያጋጠመው የምግብ እጥረት በመማር ማስተማሩ ሂደት ላይ አሎታዊ ተጽዕኖ መፍጠሩ እየተነገረ ነው። የዚህም ጉዳይ ዝርዝር መስፍን አራጌ አጠናክሮታል። አስማማው ነው ያቀርበዋል። በአማራ ክልል በተለይ በምስራቃዊ ዞኖች ላለፉት ተከታታይ ዓመታት እንዳጋጠመ የተገለጸው የጸጥታ ችግር፣ የምርት እጥረትና የሰብል ተባይ መከሰት በአካባቢው ምርታማነት ላይ ተጽዕኖ እንደፈጠረ በደቡብ ወሎ ዞን ወረባቦ ወረዳ ዜሮ አንድ ቀበሌ የጎሃ አንደኛ ደረጃ ትምህርት ቤት እርሰ መምር አለባቸው ወልደ ስላሴ ለአሜሪካ ድምፅ ተናግረዋል። እርሰ መምሩ እንዳመለከቱት በአካባቢው ምርታማነት መዳከሙን ተከትሎ አሳሳቢ የምግብ እጥረት ተከስቷል። ይኸው የምግብ እጥረት በተለይ በመማር ማስተማሩ ሂደት ላይ ያስከትለውን ጫና አስረድተዋል። መጀመሪያ ላይ የአንበጣ ወረርሽኝ ነበር የነበረው። በአንበጣ ወረርሽኝ ሀገሩ ተበልቷል። በዛ የተነሳ ያው ከፍተኛ የሆነ የምግብ እጥረትና የተማሪዎች ማቋረጥ ማሰለስ እንዲ እንዲህ ከፍተኛ የሆነ በትምህርት ስራው ላይ ከባድ የሆነ ጫና ነው ፈጥሮ ያሳለፈው። ከዛ መለስ ደግሞ ጦርነት እኛ ትምህርት ቤት ላይ ካምፕም ጭምር ነበር በህወሀት ተይዞ ማለት ነው። ጦር ካምፕ ሆኖ በጣም ትምህርት ቤት የወደመበት አዝመራው ጭምር የወደመበት በከባድ መሳሪያ የተመታበት ወዘተ ወዘተ ችግሮች እነዚህ ያል ችግሮች ደግሞ በተማሪዎች ማቋረጥ ላይ ከፍተኛ የሆነ ጫናና ውጤታቸው ላይ በጣም ከፍተኛ የሆነ ችግር ነው ፈጥሮብን የነበረው። ያው ይህንንም ችግር በተደጋጋሚ ለማሳየት ሞከርን። ምንም የምግብ ድጋፍ አላገኘንም እስካሁን ድረስ ማለት ነው። ምንም አይነት ማሻሻያ ነገር ወይም ደግሞ ተማሪውን የመገቡ ወደ ትምህርት ቤት የሚያመጣ ነገር አላገኘንም። ያው ዝም ብለን ችግር ውስጥ ነው ያለ ነው። በዘንድሮ አመት የታየው የአቋራጭና ደጋሚ ተማሪዎች ቁጥር የትምህርት ዓመቱ ሲጠናቀቅ በውል እንደሚታወቅና ባለፈው ዓመት ያስከተለው ተጽዕኖ ግን ከፍ ያለ እንደነበረም አውስተዋል ለምሳሌ በምግብ እጥረት አምና ላይ መሩሁ የሚለው ከሁለት ፐርሰንት በታች ማድረግ ነው። አቋራጭን ግን በነገርኩ ተጽዕኖዎች ምክንያት ወደ አስር በመቶ ተማሪዎች አቋርጠዋል ከትምህርት ገበታቸው ማለት ነው። ይሄ ደግሞ ለትምህርት ስራው በጣም አሉታ የሆነ ተጽዕኖ ነው ያለው። ደጋሚንም ስናይ በማሰለስ የተነሳ ማለት ነው ወደ ሰባት በመቶ ደጋሚዎች አሉ። ማህበረሰቡ ተማሪዎቹን መግቦ ወደ ትምህርት ቤት መላክ ሲያቀተው ወደ ተለያየ ስራ ማሰማራት ነው ያለው ማለት ነው። ከፍተኛ የምርት እጥረት አጋጥሟቸዋል ከሚባሉት የዞን ወረዳዎች ውስጥ የአርጎባ ብሔረሰብ ሌላው ነው። በብሔረሰብ ወረዳው በደረሰው የዝናብ እጥረትም ከ35,000 በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የወረዳው የግብርና ጽሕፈት ቤት ሰሞኑን አስታውቋል። ችግሩ በመማር ማስተማር ሂደቱም ላይ የራሱ ተጽዕኖ እንደፈጠረ የወረዳው ትምህርት ጽሕፈት ቤት ተወካይ አብዱ ሰይድ ተናግረዋል። በዘንድሮ 2015 ለ2016 ዓ ም የትምህርት ዘመን የድርቁ ሁኔታ በተመለከተ ትምህርት ላይ ያለው ተጽዕኖ በጣም አስጊና አሳሳቢ ሁኔታ ላይ የደረሰበት ሁኔታ አለ። ይኸውም ምንድ ነው? አርጎባ ከቦታው አንጻር በዓመት አንድ ጊዜ ነው ምርት መሬት የሚገኝለት። ስለዚህ በዓመት አንድ ጊዜ ከሚገኝለት ሳብል ደግሞ በዘንድሮ ዓመት አጥተዋል። ዘንድሮ የኑሮ ውድነቱን ጭምር ስላለ በመማር ማስተማሩ ላይ አንደኛ ለተማሮቹ ወደ ትምህርት ቤት ዘውት የሚመጡትን ግብአት አሟልቶ ለመግዛት ምንም አይነት ገቢ ስለሌላቸው ሽጠው መለወጥ ስለማይችሉ ደብተር ገዝቶ እንኳ ማስተማር የማይችሉበት ሁኔታ አለ። አንድ ደብተር ለሁለት የትምህርት አይነትም ጭምር እንዲጠቀሙ የተደረገበት ሁኔታ አለ። በሁለተኛ ደረጃ እንደገና ደግሞ ወላጁ የሚመገበው ምግብ ሲያጣ ተፈናቅሎ ወደ ሌላ ቦታ ወይም የሚሄድ ያለ። ስለዚህ እነዚህ እነዚህ ነገሮች ስላሉ በዚህ አማካኝነት ተማሪው ወደ ትምህርት ቤት እንዳይመጣ ያደረገበት ሁኔታ አለ። አንድ ቤተሰብ ላይ እኮ ስድስት ሰባት አምስት ተማሪ የሚያስተምር እኮ ወላጅ አለ። ስለዚህ እነዚህ ልጆች እዛ ቦታ ቤት አስቀምጦ ምንም ግብራት ወይም ምንም ምግብ በሌለበት ዘንድሮ ድርቅ በመሆኑ አኳያ እነዚያ ልጆች ማስተማር በጣም ከባድ ስለሆነ እነዚያ ልጆች ይዞ የሚንቀሳቀስ በሆነ ነገር ግን ምገባ ቢኖር ኑሮ የዘንድሮውን ድርቅ ማለፍ የምንችልበት ሁኔታ ይፈጠር ነበረ። የደቡብ ወሎ ዘንድ ትምህርት መምሪያ የትምህርት ስታቲስቲክስ ትንተና ዕቅድ ዝግጅትና ሀብት ማፈላለግ ቡድን መሪ አመድ አዳፈው በበኩላቸው የትምህርቱ ዘርፍ የምግብ እጥረቱን ጨምሮ በተለያዩ ምክንያቶች ተግዳሮት እያጋጠመው ነው ይላሉ። በ2016 የትምህርት ዘመን በዞናችን ከትምህርት ሴክተር አኳያ ያጋጠሙ ችግሮች አንዱና መሰረታዊ የጸጥታ ችግር ነው። ሁለተኛው የድርቅ ሁኔታ ነው። እስካሁን ማመዝገብ ከሚገባቸው በ2015 ሲማሩ የነበሩ ከ101 ሺህ በላይ ተማሪዎች ያልተመዘገቡበት ሁኔታ ነው ያለው። ከዚህም ባሻገር ተመዝግበው ትምህርት ያልገቡ ህጻናትን መሆን ይገኛሉ። ድርቅ በመከሰቱ ምክንያት ተማሪዎች ወደ ትምህርት ቤት ለመምጣት የተቸገሩ የሚያደርጉት ሪፖርቶች የሚያሳዩት በአካባቢው ከሚስተዋለው የምግብ ጥረት አኳያ የተማሪዎች ምገባ የሚደረግባቸው ትምህርት ቤቶች በቁጥር አነስተኛ እንደሆኑም ቡድን መሪው ያመለክታሉም። በዞናችን አንድ ሺ ሁለት መቶ አስር ትምህርት ቤቶች ቢኖሩም የምገባ ፕሮግራም ያለው በአንድ ወረዳ በሀያ ሰባት ትምህርት ቤቶች ብቻ ነው። ከዛ ውጭ በሌሎች ትምህርት ቤቶች የምገባ ፕሮግራም የለም። ስለዚህ ያው ህብረተሰቡ በራሱ ጥረት ልጆቹን እየመገበ ያው ባለው ቤት እየተጠቀመ እየመገበ ያለበት ሁኔታ ነው ያለው። በተመሳሳይ በኦሮሞ የብሔረሰብ አስተዳደር ዞን ከፍተኛ የምግብ ጥረት እንዳጋጠማቸው የተገለጹት የአርጦማ ፋርሲ፣ ጅሌ ጡሙጋ፣ ባቲ እና ደዌ የሀርዋ ወረዳዎች ናቸው። ከዝናብ እጥረትና የተባይ ክስተት ጋር ተያይዞ በወረዳዎች የደረሰውን ጉዳት የሚያጠናው ግብረ ኃይል ያደረሰን መረጃ እንደሚያሳየው ጉዳቱ ያስከተለው የምግብ እጥረት ተማሪዎች ወደ ትምህርት ቤቶች እንዳይመጡ አከላክሏል። ቢመጡም በአግባቡ ትምህርታቸውን መከታተል እንዳይችሉ ተጽዕኖ ፈጥሯል። አለማየሁ ታደሰ የግብረ ኃይሉ ሰብሳቢ ናቸው። ከሃያ ጀምሮ ዝናቡ ቆሞ ነበረ። ዝናቡ መቆም ኦረዲ ምንድን ነው? ሜጀር ክሮፕ ማሽላ ነው፣ እኛ አካባቢ ማሽላ ኮምፕሊትሊ የመድረቅ ነገር እና ከፕሮዳክሽን የመውጣት ነገር ነው የገጠመን። ከምርት መውጣት ማለት ነው። አጠቃላይ ወደ ሀምሳ ስምንት ሺህ ሄክታር መሬት ነው በዘር የተሸፈነው። ጊስር ወደ አስራ ሁለት ሺህ ሙሉ በሙሉ ከምርት የመውጣት ነገር የገጠመበት ነባራዊ ሁኔታ ነው የነበረው። ወደ አስራ ሰባት ሺህ ደግሞ እንደገና የሚፈለገው ምርት ያለመስጠት ሁኔታ ነው። ትምህርት ላይ አሁን ትምህርት ኦልሬዲ ተማሪዎች ከትምህርት ቤት የማቆም ነገር በደንብ ፌስ አልተደረጉም፣ ግን ፌስ ሊያደርጉ የሚችሉ ትምህርት ቤቶች ተብሎ የተለዩ ትምህርት ቤቶች አሉ ከግብረ ኃይሉ ሰብሳቢ አለማየሁ ታደሰም ሆነ የትምህርት መምሪያውን በመወከል በግብር ኃይሉ ተሳታፊ ከሆኑ ተሾማይ ለማርያም ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ በግለሰቦቹ ስልክ አለመነሳት ምክንያት ሊሳካልን አልቻለም። ቀደም ሲል በነበረን የሐሳብ ልውውጥ ግን በዞን ውስጥ በየትኛውም ትምህርት ቤቶች ምገባ እንደማይካሄድ የዞኑን ትምህርት መምሪያ በመወከል የግብር ኃይሉ አባልና የመምሪያው ተወካይ አቶ ተሾመ ተናግረው ነበር። በአራቱም ወረዳዎች በሚገኙ ትምህርት ቤቶች ውስጥ ምገባ ካልተካሄደም ወደ ስልሳ ሺህ የሚደርሱ ተማሪዎች ትምህርታቸውን ሊያቋርጡ እንደሚችሉም ጠቁመው ነበር። በቅርቡ በደሴ ከተማ በተዘጋጀው የትምህርት ምክክር መድረክ ላይ የተገኙትና ለጋዜጠኞች አስተያየታቸውን የሰጡት በምክትል ርዕሰ መስተዳድር ማዕረግ የማኅበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ችግሩ መኖሩን አምነው ሰው ሰራሽና የተፈጥሮ አደጋዎች ያስከተሉት የምግብ እጥረት በቢሮ አቅም ብቻ እንደማይፈታ አመልክተዋል። ለትምህርት ጥራቱ ትልቅ ጥቅም ነው ብለን የምናስበው የተማሪ የምገባ ስርዓት ነው። በደረሰው ችግር በሰሜኑም ጦርነት፣ በድርቁ፣ በተለያዩ ሰው ሰራሽ የሚሆኑ ተፈጥሯዊ ችግሮች ምክንያት መመገብ ያቃታቸው ተማሪዎች አሉ። እነዚህንም የተወሰኑ ወረዳዎችና ከተማ አስተዳደሮች በጀት ሁሉ በጅተው በጣም ወጣ ያለ ችግር ያለባቸው ለመመገብ ሁሉ ዝግጅት እያደረጉ ያሉ ወረዳዎችና ከተማ አስተዳደሮች እንዳሉ አይተናል። ይሄንም ተሞክሮ ለማስፋፋት እንሞክራል መንግስት ሁሉንም ተማሪ ይሄን ማድረግ ስለማይችል በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ የሂሳብ ትምህርታቸውን በመከታተል ላይ የሚገኙትና በደሴ መምህራን ትምህርት ኮሌጅ የሂሳብ ትምህርት አሰልጣኝ የሆኑት የፍሬማሊ ከቅርብ ዓመታት ወዲህ በክልሉ የሚስተዋሉ የጸጥታና የምግብ አቅርቦት ችግሮች ክልሉ ብቁ ተማሪዎች እንዳያፈራ ሊያደርገው እንደሚችል ያላቸውን ስጋት አጋርተዋል። የመማር ማስተማር ሂደት በቀጥታ ከተማሪዎቹ ተሳትፎ ባለፈ ቀድመው የተዘጋጁ መሰረተ ልማቶችና የትምህርት መዋቅሮች ወሳኝነት አላቸው። እነዚያ ነገሮች መደራጀት ነው ለተማሪዎቹ የመማር ማስተማር ሂደት ምቹ ሁኔታ የሚፈጥረው። ከዚህ አንጻር አሁን እየተከሰተ ያለ ጦርነትና ተያያዥ ችግሮች እንዲሁም ድርቁ በመማር ማስተማር ሂደት ላይ እንዲሁም በተማሪዎቹ ቀጣይ ተወዳዳሪነትና ውጤታማነት ላይ ዘላቂ ችግሮች ሰዎችን ጥሎ እንደሚያልፍ ግልጽ ነው። የትምህርት ሂደት ላይ ብዙ ጊዜ ተዋሉ ችግር ምንድን ነው እንደ ሌሎቹ አደጋው በግልጽ ወዲያው በፍጥነት የሚታይ ባለመሆኑ የትምህርት ጉዳይ ቸል ተብሎ ሲታለፍና እና አደጋው ቆይቶ በከፋ ሁኔታ ሲመጣ ይስተዋላል። በተለይ ጦርነትና እነዚህ ከረሃብ ጋር የተገናኙ ጉዳዮችን ስንመለከት፣ ለምሳሌ በቀላሉ ብንመለከት፣ ወላጆቻቸውን ማጣታቸው ተማሪዎቹ ላይ የሚያሳድረው ተጽዕኖ ከባድ ነው። የኮንስትራክቲቪስት አፕሮችን ተከትለን ከተመለከት ነው የመማር ማስተማሪ ሂደት ተማሪዎች ላይ የሚገነባው እውቀት ያላቸውን ስፍራ በመስጠት እና ያንን በማዳበር። በመሆኑ እነዚህ ልጆች ከአካባቢያቸው ከወላጆቻቸው ያገኙት የነበረውን እውቀት አጥተው ይመጣሉ። በዚያ ምክንያት ማንነታቸውን ያጣሉ፣ የወደፊት ውጤታማነታቸውም ላይ አደጋ ጋረጥባቸዋል። ከዚያ ባለፈ በረሃብ ስሜት ውስጥ ነው የመማር ማስተማር ሂደቱን ማከናወን የነበረው ተጽዕኖ በአእምሯቸው ላይ የሚፈጥረው ጥቁር ጠባሳ፣ እነዚህ እነዚህን የመሳሰሉት ችግሮች የሚፈለገውን ተሳትፎና ውጤታማነት እንዲያገኙ ለማድረግ በጣም ከፍ ያለ ችግር ይፈጥራል። በደሴው የምክክር መድረክ ላይ ለጋዜጠኞች አስተያየት የተሰጡት የክልሉ ትምህርት ቢሮ ምክትል ኃላፊ መኳንን ታደመ በክልሉ ከቅድመ አንደኛ እስከ 12ኛ ክፍል 6.2 ሚሊዮን ተማሪዎችን ለማስመዝገብ ቢታቀድም በተጨባጭ ለመመዝገብ የተቻለው ግን 3.4 ሚሊዮን ብቻ እንደሆነ አስታውቀዋል። ለአሜሪካ ድምፅ በመስፍን አራጌ ከደሴ ለተጠናቀረው ዘገባ አስማማኝ ነው። ዋሽንግተን ዲሲ አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ የቀረቡትን ዘገባዎችና ሌሎች መረጃዎችን ለማግኘት ኦፊሴላዊ ገጻችንን መጎብኘት አዘንጉ። መልካም ሳምንት ይሁንላችሁ። መልካም ምሽት።